Yeah, yeah, dims radio I Today we're opening a new and positive chapter in that partnership. በቆየው የትብብር ታሪካችን ላይ ዛሬ አዲስና አዎንታዊ ምዕራፍ እየከፈትን ነው ዩናይትድ ስቴትስ ከኢትዮጵያ የህግ ተቋማት ጋር እጅ ለእጅ ተያይዛ ለመስራት ቁርጠኛ ናት በዚህም ነፃና ፍትሐዊ ምርጫን ለማካሄድ ሰብአዊ መብቶችን የማክበር ዜጎችን የማሳተፍ እና በይበልጥ የማሳካት ዓላማዎችን ይጨብጡ ዘንድ እናግዛለን የዩናይትድ ስቴትስ የዓለም አቀፍ ተራድኦ መርሃ ግብር ምክትል አስተዳዳሪ ቦኒ ግሊክን ድምፅ ነው የሰማነው። በፌዴራል ጠቅላይ ፍርድ ቤትና ጠቅላይ አቃቢ ህግ የተጀመሩ የፍትህ ስርዓቱን ማሻሻያ ስራዎች የሚያግዝ ፍትህ በተሰኘ ፕሮጀክት አዲስ አበባ ላይ ከተናገሩት የተወሰደ ነው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። በወሎ ዩኒቨርስቲ ትናንት የተቀሰቀሰው አለመረጋጋት ዛሬም ቀጥሎ ውሏል። በተለይ በአማራና በኦሮሞ ብሔረሰብ ተወላጆች መካከል መካረር ተፈጥሮ ችግር እንዳይከሰት የሃይማኖት አባቶች የሀገር ሽማግሌዎች እና ከፍተኛ የክልሉ ባለስልጣናት ያሉበት ልዑካን ቡድን ከተማሪዎች ጋር ሙሉ ቀን ተነጋግሯል። ውይይቱ ማምሻውንም ቀጥሏል። በዚህም ላይ ዘገባ አለን። በዩናይትድ ስቴትስ የኢትዮጵያ ባለሙሉ ስልጣን አምባሳደር ፍጹም አረጋ የሹመት ደብዳቤያቸውን ከትናንት በስቲያ ለፕሬዝደንት ዶናልድ ትራምፕ አቅርበዋል። 54 ኢትዮጵያውያን ከኬንያ በስደት የነበሩ ኢትዮጵያውያን ከኬንያ ወደ ሀገራቸው መመለሳቸው ተዘግቧል የሚለው አንዱ ዋና ዜናችን ነው። የደቡብ ሱዳንን ለአምስት ዓመታት የዘለቀ ብጥብጥ ለማስቆም ያስችላል የተባለውን የሰላም ስምምነት ተግባራዊ ለማድረግ ጥቂት ሳምንታት ሲቀሩት የሀገሪቱ የሃይማኖትና ሲቪክ መሪዎች የሚሳተፉበት የጸሎት ስነ ስርዓት ሊካሄድ ታቅደዋል የሚሉትና ሌሎችም ዜናዎች አሉ። ጤና ስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን። በአሳሳች ወይም የውሸት መረጃ በሚያሰራጩ የማኅበራዊ መገናኛ ብዙሃን ላይ የሚያጠነጥነውን ዲሞክራሲ በተግባርንና በቅርቡ ቢሾፍት ላይ በተከሰከሰው የኢትዮጵያ አየር መንገድ አውሮፕላን አደጋ ሳቢያ ሕይወታቸውን ያጡ ዜጎች ቤተሰቦች ሊገጥም በሚችለው የድኅረ አደጋ ስነ ልቦና ሁከት ላይ የሚያተኩረው ሴቶችና ቤተሰብን ጨምሮ በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘናል። ዛሬ ረቡዕ የምናስተናግዳችሁ ቆንጅ ይታይና አሉላ ከበደ ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ዝቤር ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና በዩናይትድ ስቴትስ የኢትዮጵያ ባለሙሉ ስልጣን አምባሳደር ፍጹም አረጋ የሹመት ደብዳቤያቸውን ከትናንት በስቲያ ለፕሬዝደንት ዶናልድ ትራምፕ አቅርበዋል። አምባሳደር ፍጹም አረጋ ትናንት በአሜሪካ ድምጽ ቴሌቪዥን ስቱዲዮ ተገኝተው ቃለ ምልልስ ባደረጉበት ወቅት በዋይት ሀውስ ተገኝተው ከፕሬዝደንቱ ጋር ስለ አደረጉት ውይይት ተናግረዋል። አምባሳደር ፍጹም አክለው የዋይት ሀውስ ልዩ አማካሪ ና የፕሬዝደንቱ ልጅ ኢቫንካ ትራምፕ በመጪው ሳምንት ወደ ኢትዮጵያ እንደሚሄዱ ና የጉዟቸው አላማ የሴት ስራ ፈጣሪዎችን ና ነዋይ አፍሳሾችን የውሳኔ ሰጭነት አቅም ለማጠናከር እንቅስቃሴያቸው አካል እንደሚሆን ተናግረዋል። ሀምሳ አራት ኢትዮጵያውያን ከኬንያ ወደ አገራቸው መመለሳቸው ተገለጠ። ሕጋዊ ባልሆነ መንገድ ወደ ኬንያ በመግባታቸው ታስረው የነበሩት ሀምሳ አራቱ ኢትዮጵያውያን ወደ አገራቸው እንዲመለሱ መደረጉ ነው የተገለጠው። መዳረሻውን ደቡብ አፍሪካ ያደረገው በሞምባሳ ና ኳሌ በሚገኙ እስር ቤቶች ታስረው የነበሩት ኢትዮጵያውያን ናይሮቢ የሚገኘው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ኤምባሲ ከሀገሪቱ ባለስልጣናት ጋር ባደረገው መግባባትና ውይይት ከእስር ተለቀው መጋቢት 25 ቀን 2011 ዓ ም ወደ አገር ቤት እንዲመለሱ ተደርጓል ይላል። ከዚህ ቀደም ከኬንያ 145 እና ከማላዊ ደግሞ 34 ሌሎች ኢትዮጵያውያን ክሳቸው ተቋርጦና ምህረት ተደርጎላቸውም ወደ አገራቸው መመለሱ ተጠቅሷል። በናይሮቢ የሚገኘው የኢትዮጵያ ኤምባሲ ማላዊንም እንደሚሸፍን ታውቋል። በናይሮቢ የኢትዮጵያ ኤምባሲ የሰጠው መግለጫ የተንተራሰ ዘገባ ነው። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የአማርኛ አገልግሎት ነው። የደቡብ ሱዳንን ለአምስት ዓመታት የዘለቀ የእርስ በእርስ ብጥብጥ ለማስቆም ያስችላል የተባለውን የሰላም ስምምነት ተግባራዊ ለማድረግ ጥቂት ሳምንታት ሲቀሩት የሀገሪቱ የሃይማኖትና ሲቪክ መሪዎች የሚሳተፉበት የጸሎት ስነ ስርዓት ሊካሄድ ታግዷል። በስነ ስርአቱ ላይ የካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስና የሌሎች አብያተ ክርስቲያን መሪዎችና አባላትም እንደሚገኙ ታውቋል። ሳቢና ካስቴል ፍራንኮ ከሮም አጠናቅራለች። ሶሎሞን አባታ ያቀርባል። መንፈሳዊው ጉባኤ እንዲጠራ የእንግሊዙ ካንተርበሪ ሊቀ ጳጳስ ጀስትን ወልቢ ያቀረቡትን ማሳሰቢያ አቡነ ፍራንሲስ ተቀብለው በቫቲካን ቅጥር በሳንታ ማርታ መኖሪያቸው ውስጥ እንዲከናወን ፈቅደዋል። ፕሬዚደንት ሳልቫኪርና አምስት ምክትሎቻቸውን ጨምሮ የደቡብ ሱዳን የፖለቲካ የሲቪልና የአብያተ ክርስቲያን ባለሥልጣናትና መሪዎችም በሥነ ሥርዓቱ ላይ እንደሚሳተፉ ተገልጿል። የመንግሥቱ መሪዎች የፊታችን ግንቦት አራት ለአዲሱ ዘመን ሥልጣን ይረከባሉ። የደቡብ ሱዳን አብያተ ክርስቲያን ምክር ቤት ስምንት አባላትም በቫቲካኑ መንፈሳዊ ጉባኤ ላይ ይገኛሉ ተብሏል። በጉባኤው ሐሳብ ላይ የቫቲካን ቃል አቀባይ አሌሳንድሮ ጂሶቲ ማብራሪያ ሰጥተዋል። ዲስ ኢቨንት ቦዝ ኤኩሜኒካል ኤንድ ዲፕሎማቲክ አት ዘ ሴም ታይም ይህ ሁሉን አቀፍ መንፈሳዊና በተመሳሳይ ጊዜም ዲፕሎማሲያዊ የሆነ ጉባኤ በቫቲካን መንግሥት ጽሕፈት ቤት እና በካንተርበሪ ሊቀ ጳጳስ የተጠራ ነው። በቤተ ክርስቲያኒቱ በኩል የጽሞናና የጸሎት እንዲሁም የመነጋገሪያና የርቅ ይሆናል። ለደቡብ ሱዳን ሕዝብ ሰላምና ብልጽግና ለመሥራት ኃላፊነት ለወሰዱ ሁሉም የመከባበርና የመተማመን ዕድል የሚፈጠርበት አጋጣሚ ነው። በጉባኤው ላይ የዩጋንዳ ሊቀ ጳጳስና የአፍሪካና የማዳጋስካር አብያተ ክርስቲያን ታላላቅ መሪዎች ኅብረት ፕሬዚደንት የእግዜርን ቃል ይናገራሉ፣ ስብከት ይኖራቸዋል ተብሏል። አቡነ ፍራንሲስ በጉባኤው መዝጊያ ላይ ቃል ያሰማሉ። አቡኑ የካንተርበሪ ሊቀጳጳስና የስኮትላንድ ፕሬዝቢቴሪያን ቤተ ክርስቲያን የቀድሞ ተማጻኝ ፊርማዎቻቸውን ያኖሩባቸው አንድ የሚያደርጋችሁን እሹ የሚለያያችሁን ተጠየፉ የሚል መልእክት የሰፈረባቸው የቅዱሱ መጽሐፍ ቅጂዎች ለጉባኤው ተሳታፊዎች ይበረከታሉ። ብፁዕ አቡነ ፍራንሲስ ስለ ደቡብ ሱዳን ሰላም አዘውትረው እንደሚጨነቁ በአደባባይ ሲናገሩ ይሰማሉ። በቅርቡም ፕሬዝደንት ሳልቫኪርን በመንበራቸው ተቀብለው አወያይታቸዋል። ከሊቀ ጳጳስ ዌልቢ ጋር ሆነው ደቡብ ሱዳንን ለመጎብኘት ውጥን ቢኖራቸውም ሀገሪቱ ውስጥ ባለው ያልተረጋጋ ሁኔታ ምክንያት ለጉዟቸው እስካሁን ቀን አልተቆረጠም። የሱዳን ፖሊስ ተቃዋሚ ሰልፈኞችን እንደማያጠቃ አስታወቀ። ሱዳን ዋና ከተማ ሀርቱም ውስጥ የሀገሪቱ ፕሬዚዳንት ኦማር ሐሰን አልበሽር ስልጣን እንዲለቁ የሚጠይቀው የተቃውሞ ሰልፍ ዛሬም ቀጥሏል። ተቃዋሚ ሰልፈኞች ዛሬ የአገሪቱ የጦር ኃይል ዋና ጽህፈት ቤት ደጃፍ በመቀመጥ ተቃውሟቸውን ያሰሙ ሲሆን የከባድ መሳሪያ ተኩስም ሲሰማ እንደነበር ተዘግቧል። የዓይን ምስክሮች እንደሚሉት የመንግስት ጸጥታ ኃይሎች ተቃዋሚዎችን ለመበተን ሲሞክሩ አድማ በታኝ ፖሊሶች ተቃዋሚዎቹን ደህንነት ለመጠበቅ ጣልቃ ገብተዋል። የሱዳን ፖሊሶች ሰልፈኞችን እንደማያጠቁ የሚናገር መግለጫ ስለማውጣታቸውም ተሰምተዋል። የሱዳን መንግስት ቴሌቪዥን ተቃዋሚ ዝር ያለበት የማይመስል የጦር ኃይል ጽህፈት ቤት ህንጻን የሚያሳይ ምስልና ተንቀሳቃሽ ምስል ቢያሳይም እማኞች ግን ምስሉና ተንቀሳቃሽ ምስሉ ከጊዜያት በፊት የተወሰዱና ነባራዊ እውነታውንም የማያሳዩ ናቸው ሲሉ ነቀፌታ አሰምተዋል። ሱዳናውያን በማህበራዊ የመገናኛ አውታሮች ላይ በብቅ ብለው የሱዳን ጦር ኃይል ከተቃዋሚ ሰልፈኞች ጎን ስለመቆሙ መቆሙ እየተናገሩ ነው። ያለፈው የአውሮፓውያን አመት መገባደጃ ላይ የዳቦ ዋጋ ማሻቀብን ሰበብ አድርጎ የጀመረው የሱዳን ተቃውሞ ቀስ በቀስ ለ ሰላሳ አመታት ያህል የአገሪቱን የምሯዋትን ኦማር አልበሽርን ከስልጣን እንዲወርዱ ወደ መጠየቅ አድጓል። የተባበሩት መንግስታት የጸጥታ ምክር ቤት የሊቢያን ቀውስ በተመለከተ ለመነጋገር እየተሰናዳ ባለበት በአሁኑ ወቅት ዋና ከተማዋን ትሪፖሊን ለመቆጣጠር ፍልሚያው ዛሬም እንደቀጠለ ነው የሚሰማው በጀኔራል ሀሊፋ ሀፍታር የሚመሩት የምስራቅ ሊቢያ ኃይሎች ትሪፖሊ አጠገብ ከተባበሩት መንግስታት ድርጅትና ከመንግስቱ ኃይሎች ጋር ተጋጭተዋል። በሺዎች የተቆጠሩ ነዋሪዎችም በዚህ ግጭት ሳቢያ ቀያቸውን ለቀው ተሰደዋል። የጀነራል ሀፍታር የሊቢያ ብሔራዊ ጦር ሰራዊት ከጥቂት ወራት በፊት የምስራቅ ሊቢያ ጠንካራ ይዞታቸውን ለቀው ከትሪፖሊ በስተደቡብ ብዙ ህዝብ የማይኖርበትንና በነዳጅ ዘይት የከበረ አካባቢ ከተቆጣጠሩ በኋላ ነው ከአንድ ሳምንት በፊት ትሪፖሊ አቅራቢያ ጥቃት የከፈቱት። የተባበሩት መንግስታት የጸጥታ ምክር ቤት አባላት የሆኑት ብሪታንያና ጀርመን ስለ ሊቢያው ግጭት መባባስ ውይይት እንዲደረግ፣ ድርድር እንዲካሄድ ጠይቀዋል። ሁለቱ የጸጥታ ምክር ቤቱ አባል ሀገሮች ጥያቄውን ያቀረቡት ተዋጊዎቹን ወገኖች የፊታችን እሁድ አንድ ላይ አስቀምጦ ለማደራደር የተያዘው እቅድ የሚሳካ እንደማይመስል የተባበሩት መንግስታት ድርጅት ትናንት ካስታወቀ በኋላ ነው። እንደ አውሮፓውያን የዘመኑ አቆጣጠር በ2016 የምርጫ ዘመቻ ላይ ከመጀመሪያው ምርመራ የከፈቱት ወገኖች የመፈናቀል የመፈንቀል ሙከራ ያደረጉና በምርጫው እንዳላሸንፍ የክህደት ተግባር የፈጸሙ ናቸው ሲሉ የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ ተናገሩ። በመጨረሻም እጅግ ተቀራራቢ በነበረው የእስራኤል ፓርላማ ምርጫ ቤንጃሚን ነተንያሁ ሀገሪቱን ለአምስተኛ ጊዜ ለመምራት የሚያስችላቸውን ድምፅ ሳያገኙ እንዳልቀሩ እየተነገረ ነው። እስካሁን 97 ከመቶ የድምጽ መስጫ ሳጥኖች ወይም ድምጾች የተቆጠሩ ሲሆን ኔተንያሁ የሚመሩት የቀኝ ክንፍ ሊኩድ ፓርቲ እና ተቀናቃኛቸው የቀድሞ የጦር አዛዥ ቤኒ ግራንስ የሚመሩት የማዕከላዊነት ሰማያዊና ነጭ ፓርቲ እኩል ድምጽ እንዳገኙ ነው የተሰማው። አድማጮች ለዚህ ሰዓት ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። በዩናይትድ ስቴትስ የኢትዮጵያ ባለሙሉ ስልጣን አምባሳደር ፍጹም አረጋ የሹመት ደብዳቤያቸውን ከትናንት በስቲያ ለፕሬዝዳንት ዶናልድ ትራምፕ አቀረቡ። አምባሳደር ፍጹም አረጋ ትናንት በአሜሪካ ድምፅ ቴሌቪዥን ስቱዲዮ ተገኝተው ቃለ ምልልስ ባደረጉበት ወቅት በዋይት ሀውስ ተገኝተው ከፕሬዚዳንቱ ጋር ስላደረጉት ውይይት ተናግረዋል። ከአንድ አምባሳደር ሆኖ የተሾመ ሰው በተሾመበት ሀገር ውስጥ በኦፊሴል ስራውን ከመጀመሩ በፊት ለሀገሪቱ ርዕሰ ብሔር ከአገሩ ርዕሰ ብሔር የተሰጠውን የሹመት ደብዳቤ አቅርቦ በአካል ተገናኝቶ በይፋ ይህንን ማቅረብና መጠነኛ ውይይት አድርጎ ስራውን መጀመር ስላለበት የዛ አካል መሆኑ ነው። ያለፈው አርብ ነው ዋሽንግተን ዲሲ የገባሁት። ከዛ በገባሁ የመጀመሪያው ሰኞ በሶስተኛው ቀን ወደ ስራ ከመሄድ በፊት በውጭ ጉዳይ ሚኒስቴር ተገኝቼ ቺፍ ፕሮቶኮል ወይም ደግሞ ዋናው የፕሮቶኮል ኃላፊ በሀገሪቱ ህጋዊ ቅድሚያ እውቅና የሚሰጥ ማለት ነው። ከፕሬዚደንቱ በፊት ያን እድል አግኝቻለሁ። እና በመጀመሪያ የስራ በምገባበት ቀን ይህን እድል ማግኘቴ በራሱ ብዙዎች እስከ ሁለት ወር ድረስ የሚወስድ ጊዜ የሚጠብቁበት ነው፣ ትልቅ እድል አድርገን የወሰድኩት። በሁለተኛ ደረጃ አገሪቱ ውስጥ በመጣ ልክ በአስረኛው ቀን ፕሬዚዳንት ትራምፕ ጋር ቀርቤ የሹመት ደብዳቤን ማቅረብ እና ኦፊሻላዊ የሆነ ስራዬን መጀመር የምችልበት ሁኔታ መፈጠሩ ይሄ ራሱ የአሜሪካ ለኢትዮጵያ ያላትን ትኩረት የሚያሳይ አድርጌ ወስጄዋለሁ እና ደግሞ እዛው ውይይት ላይ ደግሞ በመድረኩ ላይ ያደረግናቸው ውይይቶች ከሁለት ሳምንት በፊት ፕሬዚዳንት ትራምፕ ለጠቅላይ ሚኒስትር ዐቢይ ስልክ ደውለውላቸው መልካም ውይይት ያደረጉ መሆኑን አንስተውልኛል። ከኢትዮጵያ አየር መንገድ አጋጣሚም ጋር በተያያዘ እንደዚሁ ሐዘናቸው መግለጻቸውን ያስታውሳል። ልክ ነው። እሱም አለበት ማለት በሁለቱ ታላላቅ ኩባንያዎች ቦይንግ ታላቅ ኩባንያ ነው። ኢትዮጵያ አየር መንገድ ታላቅ ኩባንያ ነው። በእነዚህ ሁለት ታላላቅ ኩባንያዎች የተፈጠረውን በተለይ ደግሞ ያልተጠበቀ ድንገተኛ አደጋ በመፈጠሩ ያዘኑ መሆኑ በተለይ ሕይወታቸው ለጠፉ ሐዘናቸውን በድጋሚ የገለጹ መሆናቸውን እና ይህን ችግር በቅርብ ጊዜ እንደምንሻገረው ተስፋ አድርጋለሁ የሚል አጠቃላይ ሀሳብም ጭምር አንስተዋል። አምባሳደር ፍጹም አክለውም የዋይት ሀውስ ልዩ አማካሪና የፕሬዚዳንቱ ልጅ ኢቫንካ ትራምፕ በመጪው ሳምንት ወደ ኢትዮጵያ እንደሚሄዱና የጉዟቸው ዓላማም ሴት ሥራ ፈጣሪዎችንና ነዋይ አፍሳሾችን የውሳኔ ሰጭነት አቅም የማጠናከር እንቅስቃሴያቸው አካል እንደሆነ ተናግረዋል። አምባሳደር ፍጹም ከአምባሳደር ፍጹም አረጋ ጋር በተደረገው ቃለ ምልልስ ላይ የተጠናከረ ዘገባ በነገው ምሽት ይዘን እንመልሳለን። ሙሉ የቪዲዮ ቃለ ምልልሳቸው ታዲያ በድር ገጻችንና በፌስቡክ ገጻችን ላይ ይወጣል። በፌዴራል ጠቅላይ ፍርድ ቤትና ጠቅላይ አቃቤ ሕግ የተጀመሩ የፍትህ ስርዓቱን ማሻሻያ ስራዎች የሚያግዝ ፍትህ የተሰኘ ፕሮጀክት በኢትዮጵያና በዩናይትድ ስቴትስ መንግስት ይፋ ተደርጓል። በዚህ ፕሮጀክት አማካይነት ሁለቱ መንግስታት አዲስ የመተጋገዝ ምዕራፍ እንደከፈቱ አንድ የአሜሪካ ባለስልጣን ተናግረዋል። መለስካቸው አመሃ ዝርዝሩን ይዟል። ፕሮጀክቱ ዛሬ ረፋዱ ላይ ይፋ ሲደረግ አዲስ አበባ የሚገኘው የአሜሪካ ኤምባሲ ባሰራቸው የጽሁፍ መግለጫ እንዳመለከተው ፍትህ የተሰኘው ፕሮጀክት ለሁለት ዓመታት የሚዘልቅና አራት ሚሊዮን የአሜሪካ ዶላር ወይንም ከ110 ሚሊዮን ብር ያላነሰ ገንዘብ የሚፈስበት ነው። በዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ዩኤስ ኤ አይዲ የሚደገፈው ፕሮጀክት የፌዴራል ጠቅላይ አቃቢ ሕግና የፌዴራል ጠቅላይ ፍርድ ቤት በነጻነት የመወሰን ችሎታቸውን ከፍ ያደርገዋል ተብሎ እንደሚጠበቅም ይጠቁማል። የሁለቱን አገሮች ረዥም የትብብር ታሪክ ያወሱት የዩኤስ ኤ አይዲ ምክትል አስተዳዳሪ ሚስ ቦኒ ግሊክ የዛሬው የትብብር ስምምነት የሁለቱም መንግስታት የመተጋገዝ ታሪክ ወደ አዲስ ምዕራፍ የሚያሸጋግር ነው ብለዋል። በቆየው የትብብር ታሪካችን ላይ ዛሬ አዲስና አዎንታዊ ምዕራፍ እየከፈትን ነው። ዩናይትድ ስቴትስ ከኢትዮጵያ የህግ ተቋማት ጋር እጅ ለእጅ ተያይዛ ለመስራት ቁርጠኛ ናት በዚህም ነፃና ፍትሐዊ ምርጫን ለማካሄድ ሰብአዊ መብቶችን የማክበር ዜጎችን የማሳተፍና በይበልጥ የማሳካት ዓላማዎችን ይጨብጡ ዘንድ እናግዛለን ዛሬ ይህን ጥረታችንን በጋራ ይፋ ስናደርግ የዳኝነቱን አካል የጠቅላይ አቃቤ ህግ መስሪያ ቤትና ምርጫ ቦርድ የኢትዮጵያን ህዝብ በፍትሐዊነትና በታማኝነት ያገለግሉ ዘንድ ተቋማዊ አቅማቸውን ለማጠናከር የሚረዷቸውን አዳዲስ ህግጋት ጋት በጠቅላይ አቃቤ ህግ መስሪያ ቤት ስር በማርቀቅ ለማገዝ ነው። የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት ወይዘሮ መዓዛ አሸናፊ በበኩላቸው በሀገሪቱ የፌዴራል ፍርድ ቤቶች ከሚታዩት ችግሮች መካከል በዚህ ፕሮጀክት አማካይነት ለማቃለል የታሰቡትን ዘርዝረዋል። በተለይም በህግ ማሻሻያ ስራዎች ላይ እንደሚያተኩርም አብራርተዋል። መጀመሪያ በህግ ማሻሻይ በፍርድ ቤት አካባቢ ማሻሻል የሚያስፈልጉን ህጎች አሉ። ለምሳሌ የዳኞች አስተዳደር ጉባኤን የሚመለከተው አዋጅ በቂ ሁኔታ የዳኞች አስተዳደር ጉባኤን ለማዋቀር የሚረዳ አይደለም። ስለዚህ ያ ህግ ማሻሻል ብቻ አይደለም ሙሉ በሙሉ ወደ መለወጥም ሊሄድ ይችላል። በዛ አካባቢ እርዳታ እናገኛለን። ሌላ በጣም አስፈላጊ የሆነ አዋጅ አለ። በአዋጅ 2588 የምንለው ይሄ አዋጅ የፍርድ ቤት የፌዴራል ፍርድ ቤቶችን አወቃቀርና ስልጣን የሚወስን ነው ይሄ አዋጅም መሻሻል ይኖርበታል። አዋጁ በጣም የቆየ ነው። ትናንሽ ማሻሻያዎች በየጊዜው ተደርገውበታል። አሁን ግን ልናካሄድ ከምንፈልገው ሪፎርም አንጻር መሰረታዊ የሆነ ለውጥ እንዲደረግበት እንፈልጋለን። በዛ ዙሪያ በጥናት ህጉን በማሻሻል እንዲሁም ደግሞ ህዝባዊ ውይይቶችን የማዘጋጀት መድረክ የማዘጋጀት ስራ ይኖረናል። በዛም ይረዱናል። ወይዘሮ ማዛ በፍርድ ቤቶች የተከማቹ መዝገቦች ጉዳይም ሌላው ችግር እንደሆነ ጠቅሰዋል። በአሁኑ ጊዜ ለሶስት ሺህ መዝገቦች ውሳኔ እንደተሰጠ አስታውሰው ይህ አሰራር መሠረታዊ መፍትሄ እንደማያመጣና በዚህ ረገድ መሠረታዊ መፍትሄ የሚያመጡ የአሰራር ዘዴዎችን ተግባራዊ ለማድረግ እንደሚሠራ ተናግረዋል። በዚህ ፕሮጀክት ሌላው ለመሥራት የታቀደው ግን ዳኞችን የማጥራት ስራ ነው ብለዋል። አንዱ ትልቁ ነገርና መስራት ያለብን ዳኞቻችን ላይ ሕዝቡ ከፍተኛ ቅሬታ አለው እንደምታውቁት ነው። በሌላ በኩል ዳኞቻችን ከፍተኛ ትጋት እያደረጉ የሚሰሩ አሉ። ከፍተኛ ስራ የሚሰሩ አሉ። ይሄ ይታወቃል። ስለዚህ ችግር አለባቸው የተባሉ ዳኞች በጣም ግልጽ በሆነ ፕሮሰስ ተካሂዶ ይሄ ተለይቶ በችሎታም ይሁን በኢንተግሪቲ ላይ ችግር አለባቸው የሚባሉ ዳኞችን የምንለይበትንም መንገድና ዘዴ ሲስተም ዓለም አቀፍ ደረጃ የጠበቀ ሲስተም የምንዘረጋበትን መንገድ ላይ በጥናትና በተለያዩ ሁኔታዎች ያግዘናል ይሄ ይህ ፍትህ የተሰኘ ፕሮጀክት ይፋ በተደረገበት ስርዓት ላይ በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር እና የኢትዮጵያው ምክትል ጠቅላይ አቃቤ ሕግ ዶክተር ጌዲዮን ጢሞቴዎስም ተገኝተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው ለዘገባው እናመሰግናለን። ተከታዩ ዘገባ ደግሞ ወደ ወሎ ይወስደናል። በወሎ ዩኒቨርስቲ ትናንት የተቀሰቀሰው አለመረጋጋት ዛሬም ቀጥሎ ውሏል። በተለይ በአማራና በኦሮሞ ብሔረሰብ ተወላጆች መካከል መካረር ተፈጥሮ ችግር እንዳይከሰት የሃይማኖት አባቶች የአገር ሽማግሌዎችና ከፍተኛ የክልሉ ባለስልጣናት ያሉበት የልዑካን ቡድን ከተማሪዎቹ ጋር ሙሉ ቀን ሲነጋገር ውሎ ውይይቱ ማምሻውንም ቀጥለዋል ይለናል ዘጋቢያችን። በግጭቱ ጉዳት መድረሱንም ጠቅሶ መስፍን አራጌ ተከታዩን አድርሶናል። ሰሞኑን በኦሮሞ ብሔረሰብ አስተዳደር ዞን እና በሰሜን ሸዋ አጣዬና ማጀቴ አካባቢዎች በደረሰው ግጭት የሰው ህይወት መጥፋቱን ተከትሎ በወሎ ዩኒቨርሲቲ ደሴ ካምፓስ የሚማሩ ተማሪዎች ትናንት ተቃውሟቸውን በሰልፍ ለመግለጽ ሞክረው ነበር። የዩኒቨርሲቲ ፕሬዚዳንት ዶክተር አባተ ጌታሁን ሁኔታውን እንዲህ ይገልጹታል። ሰኑ ተማሪዎች ከውስጥም ከውጭም ሆኖ የአማራ መብት ክብር አማራ እየተጠቃ ነው የሚል ሰላማዊ ሰልፍ ጀመሩ። ውጭ፣ በኮሚቴም በአጣየም አጠቃላይ አማራ አካባቢ ላይ ያሉትን ክፍተቶች አንድ ባንድ እያነሱ ነበሩ። እነዚህ ይደረጉ በደል ደርሶብናል የሚሉ ነው። አምስተኛ ፖሊስ ጣቢያ አካባቢ ላይ ሲደርሱ ወደዛ ወደ ከተማ እንዳይሄዱ የነበረው ጸጥታ ኃይል ጋ የተወሰነ አለመግባባት ሲፈጠር መልሶ ወደ ግቢ ተበትነው ገቡ። እንደ ፕሬዚዳንቱ ገለጻ ከዚህ በኋላ ነው በተማሪዎች መካከል ግጭት የተቀሰቀሰው። እንግዲህ እንደምታውቀው ከሁለቱም ክንፍ ውስጥ ይሄ እንዲፈጠር የሚፈልጉ አሉ። ከዛኛውም ከዚኛውም የውጭ አካልም ችግሩ እንዲፈጠር የሚፈልግ አካል ስለነበረ የተወሰነ ግጭት ተፈጠረ። በግጭቱም በዩኒቨርሲቲው በቀን ሰራተኝነት የሚያገለግል አንድ ግለሰብ ሲሞት አራት ተማሪዎች ቀላል የመቁሰል ጉዳት ደርሶባቸው ሕክምና ወስደው ተመልሰዋል። የዩኒቨርሲቲውን ፕሬዝዳንት ጨምሮ ሌሎች አመራሮች ሌሊቱን እዚያው በማሳለፍ ተማሪዎችን ለማረጋጋት ጥረት ቢያደርጉም ውጥረቱ ዛሬም ቀጥሎ ውሏል። ይህን ተከትሎ የአማራ ልዩ ኃይል አዛዥ ሜጀር ጄኔራል ተፈራ ማሞ፣ የክልሉ ፖሊስ ኮሚሽን ኮሚሽነር አበረ አዳሙን ጨምሮ ሌሎች አካላት በተገኙበት ከተማሪዎች ጋር ውይይት ተደርጓል። ተማሪዎቹ በክልሉ ተወላጆች ላይ የሚደርሰው ጥቃትና በደል ይቅር፣ በዩኒቨርሲቲ ውስጥ የአክራሪ ብሔረሰብ ፖለቲካ የሚያቀነቅኑ ግለሰቦች ከስልጣናቸው ይነሱ የሚሉና በርካታ ጥያቄዎችን ሰንዝረዋል። በእለቱ የተገኙት ሃይማኖት አባት ዓለም አቀፍ እውቀት ቀስሞ አገሩን ዓለም አቀፍ ተወዳዳሪ ለማድረግ የሚችል የዩኒቨርሲቲ ተማሪ ልዩነትን በውይይት መፍታት እየቻለ ግጭት ውስጥ መግባት እንደሌለበት አስገንዝበዋል። ፈጣሪ በባህሪው መልካም ስለሆነ የፈጠረው ነገር ሁሉ መልካም ነው የመልካ ድካሞች መልካምና የውቦች ውብ ደግሞ ኢትዮጵያዊ ነው። በሃይማኖት ልንለያይ እንችላለን፣ በአይዲዮሎጂም ልንለያይ እንችላለን። ሁላችንም ግን ሰዎች ነን። ሰው ነን ክርስቲያንም ይሁን ሙስሊምም ይሁን አሁን ደግሞ አንደኛው ክፍለ ዘመን ላይ ደግሞ እየተዘመረለት ያለውም የዘረኝነትም ቋንቋ ይሁን ሁላችንም ግን ሰዎች ነን። በተለይ ይህ አሁን የግጭት ምክንያት የሆኑ ነገሮች ሁሉ የነፍስ ውጤትም አይደለም፣ ከመንፈስም የተገኛለ አይደለም። ይህ የስጋዊ ባህር የሚንጸባረቅ ነው። ይህን ልታስወግዱ ያስፈል የከተማዋ የአገር ሽማግሌም በእስልምናና ክርስትና መካከል ሊፈጠር የነበረውን ግጭት የፈቱበትን መንገድ በማሳየት ተማሪዎችም ከግጭት ይልቅ ውይይትን አማራጭ እንዲያደርጉ ጠይቀዋል። ስሬ ምንጭ በሚባል አካባቢ በእስልምናና በክርስትና በመስጊድ እና በቤተ ክርስቲያን ስራ ኃይለኛ ግጭት ተፈጥሮ ነበር። እንዴ ይህንን ማ እኛ ቁጭ ብለን አናይም። ምን ይሻላል ብለን ተነሳሳን። ከዛ በኋላ ከክርስቲያን ከሙስሊም አስራ አራት ሆነን ሳንታክት ከጠዋት እስከ ማታ ሰርተን ችግሩን በሰላማዊ ሰላማዊ መንገድ ፈተናል። በመካከለኛው ምስራቅ በታሪክ ቀደምት በስልጣኔ ጥንታዊ የሚባሉት ሀገራት የደረሰባቸውን አሳዛኝ እልቂትና ህዝቦች መጎሳቆል በማንሳት ይህ አገራችን ላይ እንዳይከሰት የሁላችንም ኃላፊነት ነው ብለዋል። አንድ ሃይማኖት፣ አንድ ቋንቋ፣ አንድ ሀገር የነበራቸው ሶሪያ፣ የመን፣ አፍጋኒስታን እዚህ የዞሩ ወረቀት ይዘው ሲለምኑ አላያቸዋቸውም ህጻናት ልጆች ይዘው፣ ያሳዝናል በጣም ጌታዬ አምላክ እግዚአብሔር ኢትዮጵያን ከእንደዚህ አይነት አደጋት አደጋት በድህነታችን ላይ ይህ ቢጨመር የት እንደርሳለን እያል ስለዚህ እሰቡ፣ በጣም እሰቡ ልጆች፣ አገራችንን እንደዛ ላለ ነገር አሳልፈን እንዳንሰጥ የደራሲ ዮሐንስ አፈወርቅን ጥልቅ የስንኝ መልእክት በማንሳት ለተማሪዎቹ ጥብቅ መልእክት አስተላልፈዋል። ክብሪት እሳት ፈጥራ እራሷን ሲጭራት፣ እሷም ትነድና ሌላውም አይቀራት። የተማሪዎችን ጥያቄዎች አንድ በአንድ በመመዝገብ ከክልሉ ከፍተኛ አመራሮች ጋር በመነጋገር ለመፍታት እንደሚጥሩ የክልሉ ከፍተኛ አመራሮች ቃል ገብተዋል። ይህ በእንዲህ እንዳለ ከባቲ ወደ ኬሚሴ ሲጓጓዝ የነበረ ከስምንት መቶ በላይ የክላሽንኮቭ ጥይት ዛሬ በኮምቦልቻ ከተማ በቁጥጥር ስር ውሏል። የከተማው አስተዳደር ፖሊስ ጽሕፈት ቤት ኃላፊ ኮማንደር ያለለት ዘገይን በስልክ አናግሬያቸው ነበር። ያው ዛሬ ከባቲ ወደ ከሚቴ የሚጓዝ ተሽከርካሪ ላይ ነው። ከባቲ ነው ወደ ኮምቦቻ መናሀሪያ ገብቶ ስምንት መቶ ሰማንያ የክላስ ተይዟል። የያዘው ግለሰብ አራት መቶ ሺህ ብር የባንክ ቼክ አለው። ከውጭ ሰውየው ከውጭ የቆየ ወጣት ነው። በቅርብ ነው፣ አንድ ሁለት ወር አካባቢ ሆነ፣ አረብ ሀገር የነበረ ነው እና መቶ ሺህ ብር ገብቶ ለሌላ ሶስተኛ ወገን አንጣ ተብዬ የሚል ነገር ነው ያለው። እንግዲህ ይህንን አጠቃላይ ህር ሁኔታውም የሚመለከተው የጸጥታ አካላት እና ከክልል አመራሮች ጋር ሆኖ ምርመራው በስፋት እየተጣራ ነው የሚገኘው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። በቀጣዩ የመጽሄት ክፍለ ጊዜ ዘገባ ወደ ሩዋንዳ ይሆናል የምናመራው። የሩዋንዳው ዘር የለየ ፍጅት የተፈጸመበት 25ተኛ ዓመት በመታሰብ ላይ ነው። ባለፈው እሁድ በኪጋሊ የተጀመረው ስነ ስርዓት ለመቶ ቀናት ይቀጥላል። እኛም በተከታታይ በሚቀርበው በዚህ የሰለባዎችና የማኞች ታሪክ ዘገባ ለምሽቱም ተከታዩን ይዘን ቀርበናል። ሰሎሞን አባተ ነው ያቀናበረው። የንዚማና ዲዮዶን እናት እርሱ ገና የ12 ዓመት ልጅ ሆኖ ሲገደሉ ያለ ወላጅ ቀረ። በሩዋንዳ ዕልቂት ውስጥ ከእናቱ ሌላ ሁለት ታናናሽ እህቶቹንም አጥቷል። ጭፍጨፋው ሲያበቃ፣ ኒዚያማና ወላጆቻቸውን ያጡ የሕፃናት ማሳደጊያ ማዕከል ውስጥ እንዲገባ ተደረገ። ከዚያም በፊት ግን ለተወሰኑ ወራት በዋና ከተማይቱ ኪጋሊ ጎዳናዎች ላይ ለመንከራተትና ለእንግልት ተዳርጓል። ያ ዘመን አልፎ ታዲያ ዛሬ የ37 ዓመቱ ንዚዬማና መድኃኒት ቅመማ ተምሮ በሙያው እየሰራ ይገኛል። ፋርማሲስት ነው። ባል መሆን፣ ልጆች ማፍራት፣ በራሱ ቤት ውስጥ መኖር ለንዚዬማና ከዚያ የከፋ ዘመን ወዲህ በሕይወቱ እጅግ የሚያስደስቱት ቁም ነገሮች ናቸው። ከአሜሪካ ድምፅ ጋር ለአጭር ቃለ ምልልስ አረፍ ብሎ ነበር። ከዚያ ጭፍጨፋ በአእምሮ ተቀርጾ እንዳሁኑ የምታስታውሰው ነገር ይኖር ይሆን? ብዙ ነገር አስታውሳለሁ። የሁለቱ እህቶች የመሞት ግን ከሁሉም በላይ እንደ አሁን አብሮኝ ያለው ትውስታ ነው። አንድ ቀን በሕይወት የማገኛቸው ይመስለኛል። መገደላቸውንና አስከሬኖቻቸው ከወል መቃብር መውጣታቸውን ከመስማቴ ሌላ ሲሞቱን የራሴ አላየሁም ሁልጊዜ አንድ ቀን ከእንቅልፌ ስነቃ አጠገቤ የማገኛቸው ይመስለኛል ለምን ይሆን የነሱ ነገር እንዲህ ተለይቶ አብረው የሚኖረው ከአእምሮዬ የማይጠፋበት ምክንያት ጭፍጨፋው ከመጀመሩ ጥቂት ቀደም ብሎ እኔ የሰባት ዓመቷና የሦስት ዓመት ተኩሏ እህቶቼ አብረን አንድ ቦታ ነበርን። ከዚያ እኔ እዚያው ትቻቸው ሸሸሁና ተደበቅኩኝ። ይህ ሁልጊዜ ሕሊናዬን ያቆስለዋል። እነርሱንም ለማትረፍ አንዳች ማድረግ የነበረብኝ ነገር እንደነበረ ይሰማኛል። ከዚያ መገደላቸውንና አስከሬኖቻቸው ከሌሎች ጋር ከተጣለበት ቦታ ተነስቶ መወሰዱን ሰማሁ። ላድናቸው የሚችልበት አቅም እንዳልነበረኝ ባውቅም ታላቃቸው እንደመሆኔ ያልተወጣሁት የሆነ ኃላፊነት እንደነበረ ዘወትር ይሰማኛል። የጭፍጨፋው ዘመን ካበቃ በኋላ ያለው ጊዜ ለአንተ እንዴት ነው? እልቂቱ ሲቆም ዐሥራ ሁለት ዓመቴ ነበር። የሚሄድበት አልነበረኝም፣ የምጠለልበትም ዘመድ አልነበረኝም። በኋላ ላይ ንጎማ መንደር ውስጥ የነበረ ሴቭ የሚባል ወላጆቻቸውን ያጡ ሕፃናት መሰብሰቢያ ውስጥ አስገቡኝ። እዚያ መኖር በጣም ከባድ ነበርና እዚያው ካገኘኋቸው ሌሎች እኩዮቼ ጋር ጠፍተን ወደ ኪጋሊ ለመሄድ ወሰንን። በእርግጥ እዚያም ማንም አልነበረንም። ዛሬ ታዲያ የጎዳና ልጅ በሆንኩባት ኪጋሊ የራሴ ቤት ውስጥ እኖራለሁ እያልኩ ቀልዳለሁ። በየቤቱ እየዞርኩ የልጅነት ሕይወቴን ስገፋ ከቆየሁ በኋላ አንድ የሃይማኖት ተቋም የሚመራው ማሳደጊያ አስጠለለኝና የዩኒቨርሲቲ ትምህርቴን እስክጨርስ አሳደገኝ። አሁን ቤት አለ። የሁለት ልጆች አባት። ይቅር ብለል ይቅር ማለት ይቅር ከሚባለው የበለጠ ነፃ የሚያወጣው ይቅር ባዩን ነው። የምንወዳቸው ሰዎች በምናውቃቸው ሰዎች የሚሆን በማናውቃቸው የመገደላቸውን የደረሰብንን ነገር ተቀብየዋለሁ፣ ምንም እንኳ ከገዳዮቹ ይቅርታ ያልጠየቁ ቢኖሩም እንዲያውም አንዳንዶቹ ያደረሱብን ሁሉ ጥፋት መሆኑን ባያምኑም እኛ ልቦናችን ንጹሕ ነው፣ ይቅር ብለናቸዋል። ልቦናችንን ለማቅናትና ከፍ ለማድረግ የተሻለ ሕይወትም ለመኖር ስንል ይቅር ብለናቸዋል። የታረቀች ሀገር ላንተ ምን ትመስላለች? የታረቀች ሀገር የዘርም ይሁን የጎሳ የቁመትም ይሁን የቀድሞ መነሻ ግምት ውስጥ ሳይገቡ ከምንም የልዩነትና የማግለል አይነቶች የጸዳች ዜጎቿ ኅብር ሰርተው የሚኖሩባት ነች። በዘርና በቤተሰብ ሳይሳሳቡና ቡና አድሏዊ ሳይሆኑ ዜጎች የእኩል ዕድል ተቋዳሽ የሚሆኑባት ነች። ዜጎቿን የምታስተሳስርና የምታስተባብር፣ አብረው እንዲያድጉና ሀገራቸውን እንዲገነቡ መንገድ የምትከፍትላቸው ነች። ሰለሞን አባተ ለዘገባው እናመሰግናለን። ወደ ተከታዩ ቅንብር እንሻገር። በኢትዮጵያ የተለያዩ አካባቢዎች የሚታየውን ውጥረትና ግጭት ተንተርሶ አሁን አሁን እየተበራከቱ በመጡት በእነኝህ ግጭቶች የማህበራዊ መገናኛ ብዙሀንን አሉታዊ አንድምታ መልከት ለማድረግ ሀያ አምስት ዓመታት ካስቆጠረውና በተለየ ጊዜና ሁኔታ ከደረሰው ከቀደመው የሩዋንዳ ዘር ፍጅት ለመሆኑ ምን እንማር ይሆን የሚል ጥያቄ ይዘን ከሩዋንዳ እልቂት መታሰቢያ ዝግጅት ትይዩ መጀመር ነው። ተከታታይ ቅንብር ዘጋቢዎቻችን ዛሬም በተለያዩ አካባቢዎች በመዘዋወር አድማጮችን ጠይቀዋል። ለምሽቱም ሙክታር ጀማል የአዲስ አበባና የአዳማ ከተማን አንዳንድ ነዋሪዎች አነጋግሮ ተከታዩን አድርሶናል። በአመታ ምሮ ባላለው አዲስ አበባ ነው የሚኖረው አሁን ከሩዋንዳ መማር የሚገባን የተለያዩ የቤተሰቦች ሩዋንዳ ውስጥ ነው የሚኖሩት ኢንስታንትሊ ማሰብ ሲገባቸው መጫፋጫ ስተጀመረ ብዙ እልቂት ተፈጸመ። እኛ ደግሞ መማር የሚገባል፣ በመከባበር ላይ የተመሰረተ ዲሞክራሲን ለመፍጠር ብሔር ብሔረሰቦች የሚኖሩባት ሀገር ስለሆነ የወደፊት ዕጣ ፈንታችን በመከባበር ያ ሩዋንዳ የተከሰተው ነገር እኛ ጋር እንዳይከሰት በጥንቃቄ ማሄድ አለብን። ሚዲያ ውሸት መናገር፣ ውሸት ሪፖርቶችን መጻፍ፣ ያለፉትን ታሪኮችን አሁን ነው የተፈጸመ ብሎ መዘገብ፣ የሚዲያ ህግ ለዚህ ነገር የሚያስፈልግ ይመስለኛል። ሚዲያ ማለት ብዙ ህዝቦች የሚሰሙት ነው። እውነታውን ብቻ ማስተላለፍ የሚገባው ይመስለኛል። ከፖለቲካ ፓርቲዎች አንድ ላይ ቁጭ ብሎ ተነጋግሮ ለዚህ ነገር የሚያዋጣውን ነገር ብቻ፣ ህዝብን ለህዝብ የሚያቀራርብ ነገር ብቻ፣ ዲሞክራሲን ማምጣት የሚችል ነገር ብቻ በዚህ ላይ ቢወያዩ አይቲንክ ሶሉሽን እንመጣ ይመስለኛል። ስሜ ማነል ከሪም ታጅዲን ይባላል። የምኖረው እዚው አዳማ ከተማ ነው። የሩዋንዳ እልቂት ተከትሎ እንደ ሀገራችን ሊወሰዱ የሚገቡ ብዙ ተመክሮች ይኖራሉ ማለት ነው። በተለይ በህዝቦች መካከል ጠብ አጫሪ ሊሆኑ የሚችሉ ነገሮችን ከመቆስቆስ በጣም መጠንቀቅ እንዳለበት በተለይ እዚህ ጋር የሚዲያ ኃላፊነቶች በትክክል ሊታይ ይገባል። በአሁኑ ሰዓት ብዙ ሚዲያዎች፣ የሶሻል ሚዲያ ፕላትፎርሞች አሉ። እንግዲህ እነ ሚሁላ ትልቅ ሪስፖንሲቢሊቲ መወጣት አለባቸው ማለት ነው። ህዝቦች መካከል የሚታዩትን ልዩነቶች ደግሞ የባህል ሊሆን ይችላል፣ የሃይማኖት፣ የብሄር ሊሆኑ ይችላሉ። እነህ ልዩነት መቀስቀሻ ሳይሆን አንድ ጠንካራ ሀገር እንደ መፍጠር መስራት አለባቸው። ሌላው ደግሞ የመንግስት አካላት በተለያየ አደረጃት ላይ የሚገኙት የጸጥታም ሊሆኑ ይችላሉ። በተለያየ ፖዚሽን ላይ ያሉት የመንግስት አካላት በየትኛውም አይነት አድሎ አለመፈጸም፣ ፍትህን ማረጋገጥ መቻል አለባቸው። አወልጉታ አባላል አሰላ ነው የምኖረው ቀድሞ የሩዋንዳ ዜጎች ይጠነቀቁና በኃላፊነት ቢያልፉት ይሄ ነገር ባልተፈጸመ ነበረ። ስለዚህ ይሄ ነገር ከተፈጸመ ወዲህ አሁን ታሪኩ ሆኖ ቁጭት ነው የሚፈጥረው እንጂ ከዛ በኋላ የሚመለስ ያዘርም፣ አይመለስም ያህዝብም፣ ያዜጋም አይመለስም። ስለዚህ እንደኛ አይነት አገር ያሉ አገሮች ደግሞ ከረዋንዳ መማር አለብን። ብዙ የሚያሳዩ ወደዛ የሚገፋፉ ነገሮች ኤሊት ነን፣ ምሁራን ነን፣ ጋዜጠኞች ነን አክቲቪስቶች ነን የሚሉ ሰዎች የሚያሳዩት፣ ሚዲያዎች የሚያሳዩት ምልክቶች በተለይ በሶሻል ሚዲያ አጠቃቀማችን ላይ በጣም ስርዓት ሊበጅለት ይገባል። ከመንግስትም ሆነ ህዝቡም ይሄንን መረዳት አለበት። አክቲቪስቶች በዙ እውቀት ያልታጀበ በማንበብም የሆነ በትምህርት ያልተደራጀ አክቲቪዝም በጣም አደጋ አለው። ፖለቲካ ድርጅቶች ደግሞ አገርን ተቀራምተው ወይንም ከፋፍለው አንዱን ብሄር ከአንዱ ብሄር ማጋጨት ፖለቲካ አጀንዳ ለማድረግ የሚጥሩ የፖለቲካ ድርጅቶች ናቸው የበዙት፣ እንጂ ለሀገር አንድነት የሚያስቡ በጣም ጥቂቶች ናቸው። በጣም ጥቂቶች ናቸው። ስለዚህ እነዚህን ፖለቲካ ፓርቲዎችንም ህዝብ ይብቃችሁ ማለት አለበት። እነሱም ራሳቸውን ዞር ብሎ ማየት አለባቸው። አገር ከሌለ እነሱም እንደማይኖሩ ማወቅ አለባቸው ብዬ ገምታለሁ። ስሜ አዲሱ ቡላላ እባላለሁኝ። ከኦሮሞ ፌደራዊ ኮንግረስ የወጣቶች ሊግ የህዝብ ግንኙነት ኃላፊ ነው። በእኛ ሀገር ጉዳይም እንድመልክ እንደዚህ አይነት ነገሮች ከሌብ ድሮም እንዲሁም በተለየ መልኩ እየተንጸባረቁ ነው ያሉት። ሰላማዊ ዜጋዎች ከአንድ ብሔር፣ ከአንድ አካባቢ ወይም ደግሞ ተመሳሳይ ቋንቋ ስለሚናገሩ ትኩረት ይደረግባቸዋል፣ እንደ ጠላት ይታያሉ ጥቃት ይደርስባቸዋል። ይሄ በፍጹም ሊሆን የማይገባ ጉዳይ ነው። በተለይ ወጣቶቹ እዚህ ላይ በጣም ነቅቶ ይሄ ነገር ላይ ሪፍሌክት ማድረግ አለባቸው። ምክንያቱም ማንኛውም ሰው ፈልጎ አይደለም ከአንድ አካባቢ ሚወለዶ ተመሳሳይ ቋንቋ፣ ባህል፣ ማንነት ሚይዞ ፈልጎ አይደለም። በተፈጥሮ ያገኝነው ነው ጸጋ ነው። ይህን ጸጋ ትንከባክበን አንድ ላይ ማጣጣም፣ ማጠልጸግ፣ መማር፣ ማሳወቅ ነው ያለብን እንጂ አንተ ከዛ እኔ ከዚህ ነው በሚል መገፋፋት የለብንም። መንግስት ይሄም ማንነት ተጋፍቶ ዜጎችም ላይ ቡድኖችም ላይ ጥቃት የሚያደርሱ የሚያንቋሽሹ፣ ስም የሚያጠፉ፣ የሚያጠለሹ ላይ ከባድ እርምጃ መውሰድ አለበት። ሕጋዊ እርምጃ መውሰድ፣ አስተማሪ የሆነ እርምጃ መውሰድ አለበት። ማንም በማንነቱ ቀና ብሎ ኮራ ብሎ መኖር አለበት። የትም ቢሄድ የትም ቢሄድ ከአካባቢ ወጥቶ የትም ቢሄድ የግል ማብታ አለ፣ በአካባቢም ደግሞ የቡድን ማብታ አለ። ይሄ መከበር አለበት። ይሄን ደግሞ ማስከበር የመንግስት ኃላፊነት ነው። አብዱራህማን መሀመድ እባላለሁ። አዲስ አበባ ነዋሪ ነው። በንይታ አንድነትን አስጠብቆ እንደ ሀገር መሄድ ካልተቻለ በጣም አስቸጋሪ ነው የሚሆነው። ይሄ ብሄር ያ ብሄር እየተባለ እኔ ከሱ እሻላለሁ እየተባለ የሚፈጠረው ችግር በጣም አስከፊ ቻሌንጅ በሀገራችን ላይ ሊያስከትል ይችላል። አስተያየታችሁን ያካፈላችሁንን አድማጮቻችንን እናመሰግናለን። ሌሎቻችሁም እንደዚሁ ሀሳባችሁን አካፍሉን፣ አንሸራሽሩ በነጻው የስልክ መስመር መጠቀም ትችላላችሁ። ቁጥሩን ላስታውሳችሁ፣ ለ022059942 የውስጥ መስመር 14 ነው። ለሰዓቱ በሁለት ደቂቃ ምጥን እናድርጋችሁ። አስተያየቶቻችሁን ላኩልን። እኔ በኢሜይል ነው አስተያየቴን መልከው የምትሉ ደግሞ ሆን አት ቪኦኤ ኒውስ ዳት ካም ላይ ልትልኩት ትችላላችሁ። ዝግጅታችን ይቀጥላል። አሁን አንድ የፕሮግራም ማሳሰቢያ አለን። የተከበራችሁ የአሜሪካ ድምፅ አድማጮችና ተከታታዮች በሳተላይት ግንኙነት በተፈጠረ ጊዜያዊ የቴክኒክ እክል ሳቢያ ለተወሰነ ጊዜ ተቋርጦ የቆየው የናይል ሳት ስርጭታችን ተስተካክሎ የቀድሞ አገልግሎቱን በመስጠት ላይ መሆኑን ማስታወስ እንወዳለን። ተፈጥሮ ስለነበረው የስርጭት መስተጓገልም በድጋሚ ይቅርታ እንጠይቃለን። በተጨማሪም ዝግጅቶቻችንን በአጭር ሞገድ በ22 በ25ና በ31 ሜትር ባንድ በጥራት ይደመጣሉ። አሁን ሌላ የፕሮግራም ማሳሰቢያ ለጥያቄው መልስ በኢትዮጵያ የጸጥታና ደህንነት ጉዳዮች ላይ ያሏችሁን ጥያቄዎች ላኩልን። ለጥያቄዎቻችሁ መልስ እንዲሰጡ የአማራ ብሔራዊ ክልል የአስተዳደርና የጸጥታ ጉዳዮች ቢሮ ምክትል ኃላፊ ኮሎኔል አለበል አማረን እና የኦሮሚያ የአስተዳደርና ጸጥታ ጉዳዮች ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱን ጋብዘናል። ለጥያቄው መልስ የሚቀረጸው ታዲያ ነገ ሐሙስ በአዲስ አበባ የሰዓት አቆጣጠር ወይም በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት በመሆኑ በዋሽንግተን ዲሲ ሰዓት ደግሞ ከረፋዶ አራት ሰዓት ላይ ነው። ጥያቄዎቻችሁን እስከ ነገ ማለዳ ድረስ በቀጥታ ማቅረብ የምትፈልጉ የስልክ ቁጥሮቻችሁን ቀደም ብላችሁ አድርሱ ነው በኢሜይል ደግሞ ሆርን አት ቪኦኤ ኒውስ ዳት ካም ላይ መላክ ወይም ጥያቄዎቻችሁን በድምፅ ለማኖር የምትፈልጉ 2022059942 የውስጥ መስመር 14 ላይ በተዘዋዋሪ መደወል ትችላላችሁ። በፌስቡክ አት ቪኦኤ ኒውስ ይቅርታ፣ በፌስቡክ አት ቪኦኤ አምሀሪክ ላይ ጥያቄዎቻችሁን አኖሩ። ለጥያቄው መልስ አሁን ዲሞክራሲ በተግባር አሁን ሁለተኛውን አጋማሽ ስርጭታችንን ዘልቅናል። ቀዳሚው ሳምንታዊ ዲሞክራሲ በተግባር ነው። በኒውዚላንድ በቅርቡ የአርብ ጸሎት በማድረስ ላይ ሳሉ መስጊድ ውስጥ በተሰበሰቡ አማንያን ላይ የተፈጸመውን የጭካኔ ግድያ የሚያሳዩ በወቅቱ የተቀረጹ የቪዲዮ ቅጆች የማህበራዊ መገናኛ ብዙኃን ላላቸው ኩባንያዎች የማንቂያ ጥሪ ሆነዋል ሲል ይንደረደራል። ኩባንያዎቹ በመድረኮቻቸው የሚተላለፉ መልእክቶች ይዘት ጽንፈኝነትን የሚያበረታቱ አለመሆናቸውን በጥንቃቄ መመርመር እንደሚኖርባቸው ነው ምስሎቹ አጉልተው ያሳዩት። የፌስቡክና ጉግል ተወካዮች ታዲያ ትናንት በዩናይት ስቴትስ ምክር ቤት ቀርበው ለህግ አርቃቂዎች ሲያስረዱ የመናገር ነጻነትንና በነጭ ጽንፈኞች የሚቀርቡ ጽሑፎችን ይዘት ሚዛኑን በጠበቀ መልክ የመቆጣጠሩ ጥረት እየተካሄደ ነው ሲሉ ተሟግተዋል። የአሜሪካ ድምፅ ዘጋቢ ካትሪን ጊብሰን ተጨማሪ ዝርዝር አድርሳናለች። ሰለሞን ክፍሌ ያቀርበዋል። ለዲሞክራሲ በተግባር እንዲህ አቀናብረው በቤተ ክርስቲያን በምኩራብና በመስጊድ ላይ የተፈጸሙት ጥቃቶች በነጭ ጽንፈኞች የተቀሰቀሱና ማኅበራዊ መገናኛ ብዙሃን ያራገቧቸው ናቸው። ዲሞክራቱ የተወካዮች ምክር ቤት አባል ጄሮልድ ናድለር ያስረዳሉ። ዓለምን ከመቀዝበት መገናኘት በሚቻልበት በአሁኑ ዘመን የነጭ በሬተኛ ቡድኖች በሶሻል ሚዲያ አማካኝነት ኢላማ የሚያደርጉት ጥቁሮችንና አነስተኛ ቁጥር ያላቸውን የሃይማኖት ተከታይ ማኅበረሰቦችን ነው። እንደ አውሮፓውያን ዘመን አቆጣጠር ከ2007 ዓ.ም ጀምሮ ነው የቀኝ ክንፍ ነውጠኞች በመላ ዩናይትድ ስቴትስ ጥቃቶችን ማድረስ የያዙት። አሁን ግን ችግሩ ከብሔራዊ ደረጃ አልፎ በዓለም ሁሉ ተሰራጭቷል። በክራይስት ቸርች ኒውዚላንድ መስጊድ ውስጥ ግድያው በተፈጸመበት ወቅት በቀጥታ የተሰራጩ ምስሎችም ችግሩ ምን ያህል ከባድ ፈተና እንደደቀነ አመልካች ነው። የፌስቡክ የፖሊሲ ዳይሬክተር ኒል ፖትስ ለሕግ አርቃቂዎቹ ሲያስረዱ እንዲህ ብለዋል። አንድ ነጥብ ሁለት ሚሊዮን የድርጅቱን ምስሎች የያዙ ቅጂዎችን እንዳይተላለፉ አግደናል። በተጨማሪም ሶስት መቶ ሺህ የሚሆኑ ለመተላለፍ የተዘጋጁ ቪዲዮዎችን አግኝተን ሁሉንም ማስቆም የቻልነው ሶስት መቶ ሺህ የሚሆኑ ለመተላለፍ የተዘጋጁ ቪዲዮዎችን አግኝተን ሁሉንም ማስቆም የቻልነው በ24 ሰዓት ጊዜ ውስጥ ነው። ጠንካራና ቅጽበታዊ ምላሽ ሰጥተናል። አንድ ስፍራ ላይ በጅምላ ግድያ ሲፈጸም በቀጥታ የሚተላለፉ ምስሎችን ከየድረገጹ ለማጥፋት የሚደረስ ውሳኔ ግልጽ ነው። ከሁለት ቢሊዮን በላይ የሚሆነውን ሕዝብ በነጻነት የመናገር መብት መቆጣጠር ደግሞ የበለጠ በጣም ውስብስብ ነው። የጉግል ኩባንያ የሕግ አማካሪ አሌክሳንድሪያ ዋልደን እንዲህ ይላሉ። የጥላቻ ንግግሮችን ብንወስድ በድምፅ ብቻ እንጂ በምስል ስለማይቀርቡ ለመለየት በጣም ያስቸግራል። ከአሸባሪዎች ፕሮፓጋንዳ በተለየ ለማለት ነው። በሌላ በኩል መድረኩን በመጠቀም ድምጻቸውን ለማሰማት የሚፈልጉ ወገኖችንም ስለሚመለከት ከመጠን በላይ የሆነ ቁጥጥር ማድረግ የእነዚህን ወገኖች ሐሳብ ስለሚያፍን ጥንቃቄ ያሻል። የሶሻል ሚዲያ ማለትም የማህበረሰብ መገናኛ ብዙሃን ኩባንያዎች በፕላትፎርሞቻቸው ላይ ለሚቀርቡ አስተያየቶች ይዘት ህጉ ይከላከልላቸዋል፣ በሕግ ይጠበቃሉ ለማለት በኬቶ ተቋም ባለሙያው ማቲው ፊኒ ያብራራሉ። ይህ የህግ አንቀጽ ነው በእውነቱ ኢንተርኔት እንዲቆይ የሚያደርገው። እናም ይህን ህግ መነካካቱ በአገልግሎቱ ተጠቃሚዎች ላይ መጥፎ ተጽዕኖ የሚያሳድር ይመስለኛል። ምክንያቱም ህጉን ማሻሻል ቢፈለግ ፌስቡክን ትዊተርን እና ዩቲዩብን ለሚወጡ ጽንፈኛ አስተያየቶችን ይዘት ተጠያቂ ሊያደርግ ነው። ያ ሲሆን ፕላትፎርሞቹ በሚሊዮን የሚቆጠሩ ቻናሎችንና ይዘቶችን መቆጣጠሪያ መስመሮችን ሊዘጉ ነው። የነጭ ጽንፈኝነት መልእክት በፌስቡክ ላይ መቼም ቢሆን እንዲወጣ ተፈቅዶ አልታየም። በቅርቡ ግን ኩባንያው የእገዳ አድማሱን በማስፋት ተጠቃሚዎች አትራፊ ወዳልሆኑ ድርጅቶች ከጥላቻ ቡድኖች ራሳቸውን እንዲያርቁ የሚረዱ መድረኮችን እንዲጠቀሙ መክሯል። አሁንም ኒል ፖትስ፣ የፌስቡክ የፖሊሲ ዳይሬክተር ያስረዳሉ። የእገዳ ፖሊሲውን በማስፋት በሁሉም አይነት የምስጋና የድጋፍ ወይም የነጭ ብሄረተኝነትና የነጭ ከፋፋይነት ላይ የሚሰብኩ አስተያየቶችን አካተናል። እኛ እነዚህን የፖለቲካ ዘይቤዎች የምናያቸው ሁከት ለመፍጠር ከተነሱ ጽንፈኞች ጋር አያይዘን ነው። ፕሬዚደንት ዶናልድ ትራምፕ ፍልሰተኞችን አስመልክተው የሚሰጧቸው አስተያየቶችና እንደ አውሮፓውያን ዘመን አቆጣጠር በ2017 በቻርልስቪል ሰላማዊ ሰልፍ ወቅት ነጭ አክራሪ ስለፈጸመው ጥቃት የሰጡት ምላሽ የጥላቻ ንግግሮች እንዲበረታቱ አድርገዋል ሲሉ ዲሞክራቶች ይተቻሉ። ፕሬዚደንቱ ይህን ክስ አይቀበሉም። የነጮች ጽንፈኝነት መኖሩን ግን አንድ የሀገሪቱ ከፍተኛ የህግ አስከባሪ ባለሥልጣን ባለፈው ሳምንት አረጋግጠዋል። ክሪስቶፈር ሬይ የፌዴራሉ ቢሮ ምርመራ ክፍል ዳይሬክተር ናቸው። ይህ ችግር ያላቋረጠና የገዘፈ መሆኑን ተገንዝበናል። ዩቱብን ያጥለቀለቀው ዘረኝነት ይዘት ያለው አስተያየት ችግር የሚፈታው የአስተያየት መቀበያ ክፍሉን በአስቸኳይ በመዝጋት መሆኑን የምክር ቤቱ አብላጭ አባላት ይረዳሉ። ሰለሞን ክፍሌን ለሳምንታዊ ዲሞክራሲ በተግባር ዝግጅቱ እናመሰግናለን። አድማጮች ቀደም ብሎ በተነሳው የማህበራዊ መገናኛ ብዙኃን አጠቃቀምና አሉታዊ አንድምታቸውን በተመለከተ በሌሎች ተከታታይ ፕሮግራሞቻችንም በስፋት የምንመለከተው ርዕስ ይሆናል። ይልቁንም ደግሞ ከኢትዮጵያ ወቅታዊ ሁኔታዎች ጋር በተዛመደ ። አሁን ሌላ ሳምንታዊ ቅንብር ነው። ቀጣዩ ሴቶችና ቤተሰብ ሴቶችና ቤተሰብ። ለምሽቱም ካለፈው የቀጠለ ውይይት የያዝነው በቅርቡ ቢሾፍቱ አቅራቢያ በተከሰከሰው የኢትዮጵያ አየር መንገድ አውሮፕላን አደጋ ሳቢያ ሕይወታቸውን ያጡ ዜጎች ቤተሰቦች ሊገጥማቸው በሚችለው የድህረ አደጋ የስነ ልቡና ሁከትና አስፈላጊና ጠቃሚ የምክር አገልግሎት ዙሪያ ከባለሙያ ጋር የጀመርነው ውይይት ነው። እንግዳችን ፕሮፌሰር መስፍን አራያ በአዲስ አበባ ዩኒቨርሲቲ የአእምሮ ህክምና ትምህርት ቤት የአማካሪ ሐኪም ናቸው። በተለያዩ ፕሮግራሞቻችን ላይ የስነ አእምሮ ጉዳዮችን አስመልክቶ ለሚቀርቡ ጥያቄዎች የአድማጮችን ጥያቄዎች ጨምሮ በተደጋጋሚ በመቅረብ ይታወቃሉ። ታዲያ ዛሬ ቆንጅት፣ እኔና አንቺ ያነሳናቸው ጥያቄዎች ናቸው የአድማጮች ሳይሆኑ፣ ለዚህ ሰፋ ያለ ውይይት መነሻ የሆኑት ልክ ነው? አሁን ባለፈው ሳምንት ልባት ካደረግንበት ነው የምንነሳው ወደዚያው መልሳቸው ፕሮፌሰር መስትን ታዋቂዎችን የሚመለከት ጥያቄ ላስከትል። እርስዎ በሙያው በኢትዮጵያ አየር መንገድ በአእምሮ ህክምና አገልግሎቶች በህክምና ውስጥም ያገለግላሉ። ይበልጡን በቀጥታ የኢትዮጵያ አየር መንገድ ሰዎችን የሚመለከት ጉዳይም እንደመኖሩ ቀደም ብለን እንዳነሳ ነው መሰንበቻውን ያነጋገር ናቸው፣ የሙያ ባልደረቦቻቸው ሳይቀር የዕለት ከእለት ስራዎቻቸው ጋር በመያያዙ ያ ሁኔታ የፈጠረባቸውን ስሜት በተወሰነ ደረጃ ያጋሩበት አጋጣሚ ያለ እና በቀጥታ የሚሰጥ የምክር ወይም ቀደም ብለን እንዳነሳ ነው ያለ የሙያ አገልግሎት ቀርቦ ይሆን ሀሳቡ ይኖር ይሆን? በሌላው ዓለም እንደምናውቀው እንዲህ አስደንጋጭ ሲሆን ደግሞ የተለየ ትኩረት የሚሰጠዋልና እንዲህ በቀጥታ ሲደርሱ በተቋማት ደረጃ የሚደረጉ በዚህ ረገድ የታዘቡት ያዩት የተደረገ ነገር ይኖር ይሆን? እንግዲህ ኢትዮጵያ አየር መንገድ በራሱ ሲፈት ሳይሆን እንግዲህ በተለያዩ ምክንያቶች ባለፉት አስርና ሀያ ዓመታት ውስጥ የከበድ ያሉ አደጋዎች ደርሰዋል። ምንም እንኳን ከአየር መንገዱ ጋር ተገኝነት ባይኖርም፣ ግን አደጋዎቹ ግን የበለጠ ያሳመሙት የራሱ የኢትዮጵያ አየር መንገድን አስተዳደርና ሰራተኞቹን ነው። እና እንዲህ አይነት አደጋ የሚደርስበት ጊዜ በቀጥታ በመጀመሪያ ጉዳት የሚደርሰው ያው ተጎጆቹን ሲሆን፣ በሁለተኛ ደረጃ በቤተሰቦቻቸው ላይ ሲሆን፣ በሶስተኛ ደረጃ ጉዳት የሚደርሰው በተለይ አየር መንገድ ሰራተኞች ላይ ከዚያም እንደውም በቀጥታ ማለት ይችላለሁ የአየር መንገዱ የጤና አገልግሎት ላይ ቀድመው ተንደርድረው ከአም በፊት መሆን በቦታው ከደረሱት የጸጥታ አካላት ሌሎች የመንግስት አካላት እና የአየር መንገዱ ኃላፊዎች ጋራ እኩል የደረሱት ደግሞ የአየር መንገዱ የጤና ባለሙያዎች ናቸው እና እነሱ ያሳለፉበት ጊዜያቶች ቀላል ናቸው ብዬ አልገመትኩም። ምክንያቱም የጤና ባለሙያዎቹ ራሳቸው ያው ሰዎች ናቸው። ስለዚህ እያለቀሱ ነው አብረው አካል ሲፈልጉ በሌሎችም ሲያጽናኑ አብረዋቸው ሲቸገሩ የከረሙት ና ወዲያውኑ ደግሞ አየር መንገዱ የጤና አስተዳደር ከአየር መንገዱ ከፍተኛ አስተዳደር ጋር በመሆን የራሱን የሆነ የካውንስሊንግ ሰርቪስ ነው ወዲያውኑ የመሰረተው። ነገር ግን አሁን እንዳምኖ እንግዲህ መጀመሪያ እንዲህ አይነት ያልተጠበቀ አደጋ በሚደርሱበት ጊዜ ያው ድንጋጤ ነው ብያቸዋለሁ። ከዛ በኋላ ነው እንግዲህ ግሪቪንግ ወይም ሞርኒንግ የሚሉት ፈረንጆቹ የለቅሶ ጊዜ የሚጀምረው ቀስ እያለ ነው እና ስለዚህ አሁን ለእኔ ያለፉት ጥቂት ቀናት ወይም ጊዜያት ድንጋጤው አልፎ የሀዘን የለቅሶ ጊዜ በተለይ ባለፈው የተደረገ የቀብር ስነ ስርዓት ምንም እንኳ ሙሉ በሙሉ ባይደመድመውም የተወሰነ ትንፋሽ ጊዜ ሀዘንን የማውጫ ጊዜ አጠናክሮታል ብዬ ተስፋ አደርጋለሁ። ግን ከዚህ ወዲያ ነው እንግዲህ ችግሮች የሚከሰቱት እና የአየር መንገዱም ሰራተኛ ጭምር የዚህ የትራውማ ወይም ያደጋው ተጠቂ ነው የሚሆነው። እስካሁን ድረስ የሚያስታወሱ የሚያለቅ ስልጠና ባለሟሎች አሉ። የአውሮፕላን አስተናጋጆች፣ አውሮፕላን አብራሪዎች ወይም የቴክኒክ ባለሙያዎች በሙሉ በአንዱ ምክንያት ጓደኞቻቸውንም ስለሚያውቁም ከአውሮፕላኖቹም ጋር ግን ስላላቸው ብቻ በአጠቃላይ የተሳሰር ህብረተሰብ ስለሆነ የተጎዳው በአጠቃላይ ስራ ምናምሽ የሆነው የአየር መንገድ ሰራተኛ ነው። በቀጥታም ሆነ በተዘዋዋሪ ዋና ስራ አስፈጻሚ ጀምሮና እንግዲህ ወደፊት የምናስበው መጀመሪያ ከክሊኒካችን ወይም ከጤና ተቋማችን ጀምሮ ሰራተኞቻችን ትክክለኛ የሆነ የምክክር አገልግሎት ከዛ በኋላ ለካቢን ክሩ ወይም ደግሞ ለአውሮፕላኑ አስተናጋጆች፣ ለአውሮፕላኑ አብራሪዎች ቀስ እያለ በደረጃ በደረጃ አገልግሎቱን የምንሰጥበት ሁኔታ ቀስ በቀስ የተመቻቸ ነው። በእርግጠኝነትም በደንብ እናመቻቻለን። ለጊዜው ግን የስነ ልቦና ሐኪሞች አስፈላጊውን አገልግሎት ቢሮውን ክፍት አድርጎ እዛው አየር መንገድ ክሊኒክ ውስጥ በግሩፕም በተናጠልም እኛም የአእምሮ ሐኪሞቹን ሁለት የአእምሮ ሐኪሞች አሉት። አየር መንገድ ኮንሰልታንቶች፣ የስነ ልቦና ባለሙያዎችም አሉት። በእነኛም አማካይነት እና ከዚያ ሲጠርፍ ደግሞ ሰራተኞቹ የፈለጉበት ቦታ አሁን በአዲስ አበባ ውስጥ ብዙ የካውንስሊንግ የምክክር አገልግሎት ቦታዎች አሉ። በርካታ የሆኑ የአእምሮ ሐኪሞች አሉ። በርካታ የሆኑ የስነ ልቦና ሐኪሞች ክሊኒካል ሳይኮሎጂስቶች የምንላቸው ያሉ እና ምናልባትም ወደፊት የምናስበው በሚዲያም ጭምር አሁን ለአንተ እንደምታደርጉት እንደ አይነቱ አገልግሎት እስከምን ድረስ ይጠቅማል እስከምን ድረስ ያደርሳል፣ የሚለው ህጻናትና ወጣቶችን አእምሮ ጤና አገልግሎት ስላለ ሁሉም ተጠቃሚ እንዲሆን ለማስቻል እንግዲህ እቅዶ አለን እየተደረገም ነው። መልካም ፕሮፌሰር መስፍን ቤተሰቦች በተለይ እንደዚህ ቀደም ሲል እንደ እንደገለጿቸው ታዳጊ ወጣቶች ላይ ህጻናት ላይ ምን አይነት ምልክቶችን ነው በአስጊነት ተከታትለው እንደ እናንተ ወዳሉ ባለሙያዎች ይዘው መቅረብ ያለባቸው? ወላጆች እንግዲህ በአጠቃላይ ልጆቻቸው እንግዲህ ይህ ዘመን አባትም እናትም የሚሰራበት ዘመን አባትም እናትም ጠዋት መጥተው በማታ የሚገቡበት አባትም እናትም ጥሩ ደሞዝ ካላቸው ጥሩ የተሻለ ትምህርት ቤት መስለዳቸው ብቻ ላይ ትኩረት ሰጥተው ሁለት ሶስቱ ማታ ደክሟቸው የሚገቡበት ሁኔታ ነው ያለ። ይህ በእርግጥ በጣም እንግዲህ አማራጭ ስለሌለን እንጂ በረታታ አይደለም። ነገር ግን ባለው አጋጣሚ ሁሉ ከወላጆች አንዳቸው ጥሩ መልካም ሰራተኛ፣ መልካም አሳዳጊ አረዳት ካለቻቸው ወይም ካላቸው ልጆች ላይ የዕለት ተዕለት የባህሪ ለውጣቸው ላይ ትኩረት መስጠት ይኖርባቸዋል። በተለይ ደግሞ እንደዚህ አይነት መለየት በደረሰበት ሁኔታ ላይ ልጆች፣ በተለይ ህጻናት የተለያዩ ምልክቶች ሊያሳዩ ይችላል። ከወትሮ በተለየ መነጫነጭ፣ መከፋት፣ የምግብ ፍላጎት ማጣት ወይም መቆዘም፣ ከጓደኞቻቸው ጋር አብሮ አለመጫወት፣ ራሳቸውን ማግለል እና አንድ ቦታ ቆዝም ወይም ተክዞ መታየት፣ ወይም አሁንም አሁንም ወደና መመኘ ማለት ስሜት ወይም ትምህርት ቤት ያለ መሄድ ፍላጎት ወይም እዛ ተቃራኒ ከትምህርት ቤት ወደ ቤት ያለ መሄድ ፍላጎት፣ እንዲህ አይነት ምልክቶች እና ቀስ በቀስ በትምህርትም በትኩረትም የመቀነስ ሁኔታ ከታየ፣ አስተማሪዎች ለእንዲህ አይነት ህፃን ወይም ለእንዲህ አይነት ህፃን የተለየ ትኩረት መስጠት ይኖርባቸዋል። ትኩረት መስጠት ብቻ ሳይሆን ቤተሰቦቻቸውን ማንቃት ይኖርባቸዋል እና ቤተሰቦችም አስተማሪዎችም በእንዲህ አይነት ሁኔታ ከነቁ ወደ የሚመለከተው የሙያ ምክር መጠየቁ ተገቢ ነው። ምናልባት ህጻናቶችን እንኳን ይዘው ባይሄዱ የህጻናትና ወጣቶች የአእምሮ ጤና ባለሙያ ባለበት ቦታ ልጆቹንም ሳይዙ ሄደው የምክክር አገልግሎት በትክክል ካገኙ በኋላ እንዳስፈላጊነቱ ልጆቹን በማይረብሽ ቦታ እንዲሁ ክሊኒክ በማይመስል ቦታ ባለሙያዎች እንዲያዋቸውና አይተዋቸው ደግሞ አስፈላጊውን ምክር ለወላጆችም አስፈላጊውን ደግሞ ተገቢውን ሕክምና ለህጻናቱ እንዲሰጡ ማድረግ ይቻላል። ወጣቶችም ላይ እንደዚሁ መረበሹ ቀደም የሚያርኩት የጎላ ሊሆን ይችላል። መጥበጥበት ሊጨምር ይችላል። መበሳጨት ሊጨምር ይችላል። የተለየ ባህሪ ቁጣ ሊጨምር ይችላል። እንቅልፍ ማጣቱ ሊጨምር ይችላል እና ፍላጎቶች እንደዚሁ ወይ መቀነስ፣ ያለአግባብ መጨመር ሊኖር ይችላል። እንዳልኩት አንዳንድ አላስፈላጊም የሆኑ ነገሮች ሙከራ ውስጥ ሊገቡ ይችላሉ። ማጨሱም ሆነ መጠጣቱም ሆነ የመሳሰለው እና እዚያም ላይ እንደዚሁ የቀረበ ክትትል ማድረግ ያስፈልጋል። ስለዚህ በአጠቃላይ መለየት ወይም ሎስ የሚወዱትን ሰው መነጠቅ ሁኔታ ማለት ነው። እንግዲህ አደጋ የተጠበቀ አደጋ አለ። ያልተጠበቀ አደጋ አለ። ምንም እንኳን ሁሉም አደጋዎች፣ ሁሉም ዕጦቶች፣ ሁሉም ሎሶች ተመሳሳይ ጉልበት ሲኖራቸውም በተለይ እንደ በቀደምነቱ ነቱ አይነት ዝም ብሎ ጠዋት ወጥቶ ከእሱር በፊት ስልክ የደወለኝ ሰው ከተወሰነ ጊዜ በኋላ የለም ሲባል መደንዘዙ ከፍተኛ ነው የሚሆነውና ስለዚህ ደረጃ ሲለያይ ዋናው መታየት ያለበት ግን ምንድነው የቅርብ ሰዎች ትኩረት ማድረግ ይኖርባቸዋል። አሁን ኃላፊነቱን ለጓደኞችም ልንሰጥ እንችላለን። ጓደኞችን ምናልባት ይህን ፕሮግራም የሚያዳምጡ ተማሪዎች፣ ወጣቶች ካሉ ጓደኛቸው በዚህ በጦወት ምክንያት የበለጠ እየተጎዳባቸው እንዳይሄድ ከፈለጉ ምንድን ነው የሚያስፈልገው መቅረብና የሚያስፈልገውን ፍቅር መስጠት ነው። ወ ፍቅር የማያሸንፈው ነገር የለም። ዘሮ ቆንጀትና ልጅ ልጅ አሉ። ስለዚህ ፍቅር ባለ ቁጥር አቅም አቅም እየጠነከረ ይሄዳል። የመቋቋም ኃይላችን እየጠነከረ ይሄዳል። እንግዲህ በተለይ ለንደኛ አይነት የኢትዮጵያ አይነት ህብረተሰብ እንዳልኩት መተባበራችን፣ መተጋገዛችን የበለጠ ከዚህ አደጋ እንድንወጣ ሊያደርገን ይችላል። እንግዲህ እዚህ ላይ የእምነት ወይም ደግሞ የሃይማኖት ካውንስለሮች ምና ቀላል አይደለም። ምክንያቱም በየቦታው የተለያዩ ሃይማኖቶች በየ በክርስትና፣ በእስልምና ስላሉ እዛም ደግሞ ያለው መተጋገዝ፣ እዛም ያለ የምክክር ባለሙያዎች የሚሰጡት እገዛ ቀላል አይደለም። በየደረጃው ያሉትን የገዛ ተቋማት መጎብኘቱና ማየቱ ጠቃሚ ነው ብያም ያሉ መልካም ፍቅር የማያሸንፈው የለም ብለዋል ፕሮፌሰር መስፍን አንድ መቶ ሀምሳ ሰባት ሰዎች ያለቁበትን በቅርቡ በኢትዮጵያ አየር መንገድ ቦይንግ ሰባት ሰላሳ ሰባት ማክስ ስምንት ላይ የደረሰውን የመከስከስ አደጋ ተከትሎ ሊመጡ የሚችሉ ውስብስብ የስነ ልቦና ችግሮችና የሚጠይቁትን ሕክምና ድጋፍ ጭምር ነው በዝርዝር ያስረዱን። ሂደቱ ቀጣይ ነውና፣ ቆንጂት እንግዲህ ፕሮፌሰር መስፍንን መልሰን ማግኘት ሊኖርብን ይችላል። ለአሁኑ አመስግነን እንሰናበት። ከቤተሰቦችም ጥያቄዎች ከተነሱ እንዲሁ እርሶ ጋር ተመልሰን እንመጣለን። ለዛሬው በጣም አድርገን ነው የምናመሰግነው ፕሮፌሰር መስፍን እግዚአብሔር ይስጥልን። እኔም በጣም አመሰግናለሁ። እንግዲህ በድጋሚ በተጎጂ ቤተሰቦች ለእኛም ጭምር የመጽናናቱ ሚስጥ ነፍስ ማር ላለው በባህላችንና በመቀ አንተም እንደዚሁ ስለጋብዛችሁ እግዚአብሔር ይስጥልኝ። አድማጮች አሁን አንድ ሁለት ደቂቃዎች ናቸው ያሉን የፕሮግራም ማሳሰቢያ ለጥያቄው መልስ በኢትዮጵያ የጸጥታና ደህንነት ጉዳዮች ላይ ያላችሁን ጥያቄዎች ላኩልን። አድማጮች ቀደም ብለን እንደገለጽ ነው፣ ለጥያቄዎቻችሁ መልስ እንዲሰጡን የአማራ ብሔራዊ ክልል የአስተዳደርና የጸጥታ ጉዳዮች ቢሮ ምክትል ኃላፊ ኮሎኔል አለበል አማረንና የኦሮሚያ የአስተዳደርና የጸጥታ ጉዳዮች ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱን ጋብዘናል። ለጥያቄው መልስ የሚቀረጸው ከነገ ነገ ይቅርታ፣ ነገ ሐሙስ በአዲስ አበባ ሰዓት አቆጣጠር ከምሽቱ 12 ሰዓት በዋሽንግተን ዲሲ ሰዓት ከረፋዱ አራት ሰዓት ላይ ነውና ጥያቄዎቻችሁን በቀጥታ ማቅረብ የምትፈልጉ የስልክ ቁጥሮቻችሁን ቀደም ብላችሁ ላኩልን። ቀደም ብዬ ሳነብ ከነገ በስቲያ ሐሙስ ብዬ ከሆነ ነገ ሐሙስ ነው የሚቀረጸው። አወናብጄ ከሆነ አላወናበልሽም። ቆንጂት ነገ ነው ልክ ነው። በኢሜይል ለሚቀናችው ታዲያ ሆርን አት ቪኦኤ ኒውስ ዳት ካም መላክ ወይም ጥያቄዎቻችሁን በድምፅ ማኖር ለምትመርጡ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት በተዘዋዋሪ መደወል ትችላላችሁ። ወይም በፌስቡክ አት ቪኦኤ አምሀሪክ ላይ ጥያቄዎቻችሁን ማኖር ትችላላችሁ። በጥያቄው መልስ ተሳተፎ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 25 ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት ከምሽ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገልናችሁ አሉላ ከበደና ቆንጅት ታዬ ነን። ፕሮግራማችንን የመራው ንጉሱ ታምሬ ነው። ከዋና አዘጋጇ ትዝታ ብላቸውና ከሌሎቹም ባልደረቦቻችን ጋር በዚሁ እንሰናበታቸዋለን። ነገ ሐሙስ ከሚሽን ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።